የፈረንሳይ ፕሬዝደንት ኢማኑዌል ማክሮን በአፍሪቃ ቀንድ አገሮች በሚያደርጉት ጉብኝት ኬንያ ይገኛሉ። ማክሮን ከኬንያቻቸው አቻቸው እሁሩ ኬንያታ ጋር ተገናኝተው መክረዋል፣ የሁለትዮሽ ስምምነት ተፈራርመዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል። የፈረንሳዊ ፕሬዚዳንት ኢማኑዌል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግስት የአቀባበል ስነ ስርዓት ያደረጉላቸው የኬንያው ፕሬዚዳንት እሁሩ ኬንያታ የማክሮን ጉብኝት ለሁለቱ አገሮች ግንኙነት አስፈላጊ መሆኑን ተናግረዋል ክቡር ፕሬዚደንት በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት የፕሬዚደንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ እገዛ ያደርጋል ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን። ይሄ በእውነቱ ለኬንያ መልካም ቀን ነው። ኬንያታ የፈረንሳይ ባለሀብቶች በኬንያ መዋለ ንዋይ ምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዩ መኪና አምራች ኩባንያ ፒዩ ተፈብርኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒኤስኤ ግሩፕ በመባል የሚታወቀው የፈረንሳይ ኩባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ አንድ ሺህ ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዚዳንት ኬንያታ አክለው ተናግረዋል። ፕሬዚዳንት ማክሮን በበኩላቸው ፈረንሳይ ለኬንያና ለአፍሪካ ቀንድ ሰላም ትሰራለች ብለዋል። ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መስራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሠራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን። በተለይ ከጸጥታና የመከላከያ ኃይል አኳያ ይህንን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል። ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ አጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያ ሀገራዊ አጀንዳ እንዲሳካ በትምህርት፣ በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የ3 ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ሊገባ ለታቀደው የናይሮቢ ቀላል የከተማ ባቡሩ መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያዊ የፈረንሳይ መሪ ናቸው። ባለፈው ማክሰኞው የአፍሪካ ጉብኝታቸውን በጅቡቲ የጀመሩት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደጎበኙና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምፅ ګلمودایت کانایروبي